ትኩረት በአፍሪካ ጤና ይስጥልኝ፣ እንደምናላችሁ። በዛሬው ትኩረት በአፍሪካ ዝግጅታችን የሱዳን ጦርነት፣ የአሜሪካ ማዕቀብንና ጀርመን ከአፍሪካ ጋር ስላላት ግንኙነት አዲስ ያወጣቸውን መመሪያ እንቃኛለን። አብራችሁን ቆዩ። የሱዳን የእርስ በርስ ጦርነት እንደቀጠለ ነው። ሀያ አንደኛ ወሩን በያዘው ጦርነት በአስር ሺህ የሚቆጠሩ ሰላማዊ ሰዎች መገደላቸውን የተለያዩ ዓለም አቀፍ ድርጅቶች አስታውቀዋል። በጦርነቱ በቀጥታ ከሚገደለው ሰው በተጨማሪ ተፋላሚ ኃይላት በየደረሱበት ሰላማዊ ሰዎችን መግደል፣ ማሰር፣ ሴቶችን መድፈራቸውን የራሷ የሱዳንና ዓለም አቀፍ የመብት ተሟጋች ድርጅቶች በየጊዜው እየዘገቡ ነው። የተባበሩት መንግስታት ድርጅት እንዳስታወቀው ከአስራ ሁለት ሚሊዮን የሚበልጡ የሱዳን ዜጎች አንድም ከቤት ንብረታቸው ተፈናቅለዋል፣ ሁለትም ተሰደዋል። ከሱዳን ህዝብ ከግማሽ የሚበልጠው ማለትም 25 ሚሊዮን ህዝብ ለከፋ ረሃብና ችግር ተጋልጧል። ህዝቡም የምግብ የመድኃኒትና የመጠለያ ድጋፍ እንዲያገኝ የሚደረገው ጥሪ አሁንም እንደቀጠለ ነው። በውጊያው አውድ ግን ጀኔራል አብዱል ፈታህ አል ቡርሃን የሚመሩት የሱዳን መከላከያ ጦር ባለፈው ሳምንት ድርብ አይነት ድል ተቀዳጅቷል። ዩናይትድ ስቴትስ ባለፈው ማክሰኞ በሱዳን ፈጥኖ ደራሽ ጦር አዛዥ በጀነራል መሐመድ ሐምዳን ዳግሎ ወይም ሐምዲቲ እና በቅርብ ቤተሰቦቻቸው ላይ ማዕቀብ ጥላለች። የአሜሪካ ባለሥልጣናት እንዳሉት እርምጃውን የወሰዱት ሐምዲቲ የሚያዙት ጦር ባልደረቦች ሰላማዊ ሰዎችን ጎሳ እየለዩ መግደል፣ ማሰቃየት፣ ሴቶችን መድፈራቸውንና ዘር ማጥፋታቸውን የሚያረጋግጥ መረጃ ስለደረሳቸው ነው። በቅጣቱ መሰረት ሐምዲቲና ቤተሰቦቻቸው ዩናይትድ ስቴትስ መግባት አይችሉም። አሜሪካ ውስጥ የሚገኝ ሀብትና ንብረታቸውን ማንቀሳቀስም አይችሉም። እርምጃው ለአልቡርሃንና ለተከታዮቻቸው ምስራች ብጤ ነበረ። ሐምዲቲ በእሳቸውና በቤተሰቦቻቸው ላይ የተጣለውን ማዕቀብ ሲያብሰለስሉ፣ አልቡርሃን የሚያዙት ጦር ዋድ ማዳኒ ላይ ሁለተኛውን ድል አስመዘገበ። ጦሩ አልጀዚራ በተባለችው የማዕከላዊ ሱዳን ግዛት ላይ በከፈተው ጥቃት የፈጥኖ ድራሽ ኃይላትን ደምስሶ የግዛቲቱን ርዕሰ ከተማ ዋድ ማዳኒን የተቆጣጠረው ባለፈው ቅዳሜ ነበረ። በአንድ ሳምንት ሁለተኛ ድል እንደማለት ነው። ከተማይቱን የተቆጣጠረውን ጦር የሚያዙት የሱዳን መከላከያ ጦር ምክትል ጠቅላይ ኤታማዦር ሹም ጀኔራል ሸምስ አልዲኒ እንዳሉት ጦራቸው ለድል የበቃው ከህዝብ የወጣ ለህዝብ የቆመና ከህዝብ ጋር የሚዋጋ በመሆኑ ነው። መመኪያችን ህዝብ ነው። የምንዋጋው ለህዝብና ከህዝብ ጋር ነው። ከህዝብ የወጣን የጦር ኃይል ነን። የዚች ሀገርና የዚህ ህዝብ አካል ነን። የድርብድሉ ፌስታ ግን አንድ ሳምንት አልቆየም። እስከ ቅርብ ጊዜ ድረስ የሱዳን ተፋላሚዎችን በማደራደር ለችግረኛው ህዝብ እርዳታ በማቅረብና ለድርድር እርዳታው ሌሎችን በማስተባበር ብዙ መጣራቸውን ብዙ ጊዜ የሚናገሩት የአሜሪካ መሪዎች ጀነራል ሐምዲት ላይ ያደረጉትን ጀነራል አልቡርሃንም ላይ ደገሙት። የፕሬዚደንት ጆ ባይደን መስተዳደር ስልጣኑን ለማስረከብ ሦስት ቀን ሲቀረው ትናንት ጀነራል አልቡርሃንና ተባባሪዎቻቸውን በማዕቀብ ቀጥቷል ምክንያት የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት የሱዳን መከላከያ ጦርም ልክ እንደ ፈጥኖ ደራሹ ጦር ሁሉ ሰላማዊ ሰዎችን ገሏል፣ አሰቃይቷል፣ ሴቶችን ደፍሯል፣ በጥቅሉ የጦር ወንጀል ፈጽሟል የሚል ነው። ከጥቂት ቀናት በፊት በሱዳን ፈጥኖ ደራሽ ጦር አርኤስኤፍ ላይ የወሰድነውን እርምጃ ታውቁታላችሁ። የሱዳን መከላከያ ጦር ኃይል ኤስኤፍም የጦር ወንጀል አድርሷል፣ ሰላማዊ ሰዎችን ማጥቃቱን ቀጥሏልም፣ የሰላም ጥረቱ እንዳይቀጥል አደናቅፏል። ባዘጋጀናቸው በብዙ የሰላምና የተኩስ ማቆም ድርድር ሂደቶች ላይ አልካፈልም ብሏል። ኤስኤኤፍ እና አርኤስኤፍ በዓለም በጣም ከፍተኛውን የሰብአዊ ቀውስ አስከትለዋል። የዩናይትድ ስቴትስን የማዕቀብ እርምጃ ሁለቱም ተፋላሚ ወገኖች በየፊናቸው አጥብቀው ተቃውመውታል። የዩናይትድ ስቴትስ ባለስልጣናት ትናንት በአልቡርሃን ላይ የወሰዱት እርምጃ ለጀኔራል መሐመድ ሐምዳን ዳግሎ ምናልባት መጽናኛ ብጤ ሊሆን ይችላል። ጦርነቱን ለማስቆም ግን የሚተክረው ነገር የለም። የባይደን አስተዳደርም ከጋዛ ሰርጥ እስከ ሱዳን፣ ከዩክሬን እስከ ዲሞክራቲክ ሪፐብሊክ ኮንጎ ዲፕሎማሲውን ከቅጣት ድርድርን ከጦርነት እንዳወነካከረም ሰኞ አዲዮስ። የጀርመን መንግሥት ጀርመን ከአፍሪቃ ጋር ያላትን ግንኙነት ገቢር የሚያደርግበትን አዲስ የሥራ መመሪያ ሰሞኑን አውጥቷል። መመሪያው ይፋ የሆነው በፊት ከታቀደው ስድስት ወር ዘግይቶ ጀርመን በመጪው የካቲት ምርጫ ለማድረግ በተዘጋጀችበት ወቅት በመሆኑ ማነጋገሩ አልቀረም። በ34 ገጽ የተጠረዘው መመሪያ አንዱ ሌላውን ማክበር የሚለው ጽንሰ ሐሳብ የጥቅል ግንኙነቱ ዋና ማጠንጠኛ መሆኑን ይደነግጋል። ጀርመን በቅኝ አገዛዝ ዘመን አፍሪቃ ውስጥ ላደረሰችው በደል አፍሪቃን መካስ እንደሚገባትም መመሪያው ላይ ጎላ ያለ ስፍራ ተሰጥቶታል። በጀርመን ምክር ቤት የሶሻል ዲሞክራቶቹ ፓርቲ ኤስፔዴ የውጭ ግንኙነት ኮሚቴ ቃል አቀባይ ኒልስ ሽሚት እንደሚሉት ያለፈውን ዘንግቶም ያሁኑን የጀርመን አፍሪቃ ግንኙነት ማውሳት በርግጥ ከቶ አይቻልም። ባለፈው የቅኝ አገዛዝ ዘመን የተፈጸመውን ገድፈን አሁንና ወደፊት ከአፍሪቃ መንግስታትና ማህበረሰብ ጋር ያለንና የሚኖረንን ግንኙነት ይዘት መቅረጽ አንችልም። መመሪያው ጀርመን አፍሪቃ ላይ የፈጸመችውን ወንጀል ማመን ከአፍሪቃ የዘረፈቻቸውን ቅርሶችና የሰዎች ቅሬታ አጽሞችን መመለስ እንደሚገባትም ያወሳል። በፍራይቡርግ ዩኒቨርሲቲ የአፍሪቃ ማዕከል ኃላፊ አንድሪያስ ሜህለር መመሪያው ለመከባበርና ለጋራ መተሳሰብ ትልቅ ስፍራ መስጠቱን ያደንቃሉ። እንደሚመስለኝ ሰቶ የመቀበል ጽንሰ ሀሳብ መካተቱ በጣም ጥሩ ነው። ከዚህ ቀደም ይህንን ሀሳብ አላየውም ነበር። ይሁንናም ጀርመን በቅኝ ገዥነቷ ዘመን ላደረሰችው በደል ካሳ መስጠትንና ና እርቅ ማውረድን በሚያወሳው ክፍሉ የጠቀሳት ሀገር አንድ ብቻ ናት፣ ናሚቢያ። ፕሮፌሰር አንድሪያስ ሜህለር እንደሚሉት ታንዛኒያና ካሜሮንም መካተት ነበረባቸው። በጀርመን ምክር ቤት የውጭ ጉዳይ ኮሚቴ አባልና የአረንጓዴዎቹ ፓርቲ ፖለቲከኛ ጀሚላ ሼፈር መመሪያው ከዚህ ቀደም እንደነበሩት ከላይ ወደታች የሚወርድ ግንኙነትን ሳይሆን በኩልነት ላይ የተመሰረተ ግንኙነትን የሚያሰርጽ በመሆኑም አበጀህ የሚባል አይነት ነው። የጀርመን ፌዴራል ሪፐብሊክ መንግስት አፍሪካ በዓለም አቀፍ ፖለቲካ ከፍ ያለ ስፍራ ሊኖራት ይገባል የሚለውን ሐሳብም ይቀበላል። አፍሪካ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ውስጥ ሁለት ቋሚ መቀመጫዎች ሊኖራት ይገባል የሚለውን ሐሳብም የጀርመን መንግስት ይደግፋል። እንደ መመሪያው የኤስፔዴው ፖለቲከኛ ኔልስ ሽሚት ሩሲያ ዩክሬንን መውረሯና የጋዛ ሰርጦ ጦርነት አፍሪካ በዓለም የፖለቲካ መድረክ ላይ ያላትን ተሳትፎ አስፈላጊነት ይበልጥ ያጎለዋል ባይ ናቸው። ሩሲያ በዩክሬን ላይ የከፈተችው ጥቃትና የጋዛው ጦርነት የዘመኑ የውጭ ፖለቲካ ለአውሮጳና ለሰሜን አሜሪካ ብቻ የሚተው ሳይሆን ሌላውን የዓለም ክፍል የሚያሳትፍ መሆን እንዳለበት በግልጽ አሳይተውናል። አፍሪቃ በትክክል አንዷ ናት። በአዲሱ መመሪያ መሰረት የጀርመን መንግስት ተቋማትና ማህበራት ከአፍሪቃ መንግስታት ጋር ብቻ ሳይሆን ከአህጉሪቱ የሲቪል ማህበራትና ከወጣቶች ጋር ጠንከር ያለ ግንኙነት እንዲኖራቸውም ያሳስባል። በተለይ የአፍሪካ ወጣቶችን ከጀርመንና ከአውሮጳ ጋር አፍሪካ ወደፊት የሚኖራትን ግንኙነት የሚወስኑ ይላቸዋል። በ2019 እንደ ግሪጎሪያኑ አቆጣጠር የታተመው መመሪያም ጀርመን ከአፍሪቃ ሀገራት ጋር የሚኖራት ግንኙነት ለጸጥታና መረጋጋት ቅድሚያ ትኩረት የሚሰጥ ነበረ። የድሮ መመሪያ በአምባገነኖችና የአምባገነንነት ዝንባሌ ባላቸው ወገኖች ለሚገዙ ሀገራት ብዙም የተለየ አቀራረብ አልነበረውም። አዲሱ መመሪያ ግን ባለፉት ጥቂት ዓመታት በተለይ በሳህል አካባቢ ስልጣን በያዙ የጦር መኮንኖች የሚተዳደሩ ሀገራትና በአምባገነኖች ከሚገዙ የአፍሪቃ ሀገራት ጋር ጀርመን ሊኖራት የሚገባውን ግንኙነት መንታስል ትቀይሶለታል። አምባገነኖችን ወይም የአምባገነንነት ዝንባል ያላቸው መንግሥታትን በግልጽ እየተቹ ግን መነጋገር አንዱ ነው። በዚህ ረገድ ለምሳሌ የአየር ንብረት ለውጥን ለመከላከል መወሰድ በሚገባቸው እርምጃዎች ላይ መነጋገር የግድ ያክል አስፈላጊ ነው። እንደ መመሪያው በእነዚህ ሀገራት የተለያዩ አመለካከቶች፣ ሀሳብን በነፃነት የመናገርና ብዙሐነትን ማበረታታት ሁለተኛው ነው። በጀርመን ምክር ቤት የወግ አጥባቂው የክርስቲያን ሶሻል ህብረት ሴኤስኡ እንደራሴ ቮልፍ ጋንግ ሽቴፊንገር ግን ሩሲያና ከቻይና ጋር የተጣበቁ ያሏቸው የአፍሪቃ አምባገነኖችን መመሪያው እንደ ዘበት አልፏቸዋል ባይ ናቸው። ቻይናና ሩሲያ በአፍሪቃ አህጉር ያላቸውን ሚና ለመቋቋም በመመሪያው በግልጽ የተባለ ነገር። ወግ አጥባቂው ፖለቲከኛ ስቴፊንገር ጀርመን ከአፍሪቃ ጋር ሊኖራት የሚገባው ምጣኔ ሀብታዊ ግንኙነትና ማግኘት የነበረባት ጥቅምን አታለች ባይ ናቸው፤ ያመለጠ ድል ብለውታል። የጀርመን የምጣኔ ሀብት የአፍሪቃ ማህበር ኃላፊ ክርስቶፍ ካኔንጊሰርም የሲኤስዩን ፖለቲከኛ ሀሳብ ይጋራሉ። ካኔንጊሰር እንደሚያምኑት በምጣኔ ሀብቱ ረገድ የጀርመን መንግስት ተለዋዋጩን የዓለም የምጣኔ ሀብትና የፖለቲካ ሁኔታን አጽኖ ጀርመን ከአፍሪቃ ጋር ሊኖራት ለሚገባው ግንኙነት ብዙም ትኩረት አልሰጠውም። ጀርመን ከአፍሪካ ጋር ስለሚኖራት ግንኙነት የሚደነግገው መመሪያ ይወጣል የተባለው ባለፈው የግሪጎሪያኑ ሐምሌ ማብቂያ ነበረ። ስድስት ወር ዘግቷል። በመጪው የካቲት አጋማሽ ደግሞ ጀርመን ውስጥ ምርጫ ይደረጋል። በምርጫው አሁን በስልጣን ላይ ያለው የምርሃ መንግስት ኦላፍ ሾልስ የኤስፔዴ የአረንጓዴዎቹ ተጣማሪ መንግስት ከተሸነፈ መመሪያው ገቢር መሆኑ እንዳጠያየቀ ነው። የፖለቲካ ሳይንቲስት አንድሪያስ ሜለር ግን መመሪያው ሁሉንም ፓርቲዎች በአብዛኛው የሚያግባባ በመሆኑ መንግስት ቢቀየርም ገቢር ሊሆን ይችላል ይላሉ። የተቃዋሚው የሲኤስዩ ፖለቲከኛ ሽቴፊንገር ግን የእሳቸው ፓርቲና ተባባሪው የክርስቲያን ዲሞክራቶቹ ህብረት ሴዲኦ በምሕፃሩ ስልጣን ከያዙ ሌላው ቢቀር ምጣኔ ሀብትን የሚመለከተውን የመመሪያውን ክፍል መቀየራቸው አይቀርም። ትኩረት በአፍሪቃ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ።